ሁለት የቀድሞ የማዕከላዊ አፍሪካ ጠቅላይ ሚኒስትሮች ማለትም አንሴት ጆርጅስ ዶሉጉሌና ፋውስቲን አርቻንጌ ቶዉደራ ባለፈው ሳምንት የተካሄደው ፕሬዝዳንታዊ ምርጫ ቀዳሚዎቹን ስፍራዎች ይዘዋል። ከ30 በላይ ፖለቲከኞች ለፕሬዝዳንትነት የተወዳደሩ ሲሆን ሃያ የሚሆኑ እጩዎች የድምፅ ቆጠራውን ለጊዜ እንዲቆም ቢጠይቁም መንግስት በበኩሉ ጥያቄያቸውን እንደማይቀበልና ቆጠራውን እንደሚቀጥል አስታውቋል። ሁለት ሚሊዮን የሚሆን ሕዝብ ድምፅ የሰጠበት ይህ ምርጫ ለአመታት እየተካሄደ ያለውን የእርስ በርስ ጦርነት ለማስቆም ይረዳል ተብሎ ይታመናል። ድምፅ ከተሰጠ በኋላ የተነሳው ውዝግብ ግን ምርጫው እንደታሰበው ሊሆን እንዳልቻለ ዘገባዎች ያሳያሉ። በተለይም በአንድ ሺህ የድምፅ ብልጫ እየመሩ ያሉት ተውዱራ እና ዶሉጉሌ እርስ በርስ መካሰስ ተስፋውን ጨርሶ እንዳያጠፋው አስተዋል። በሁለቱ መካሰት ጀርባ ያለውን ጉዳይ አስመልክቶ በቻታም ሃውስ የአፍሪካ ክፍል ተመራማሪ የሆኑት ፓል ሜሌ ለዶች ቬሌ ሲናገሩ እኔ የማስበው ይህ ሁኔታ የተወሰኑ እጩዎች የተሻለ ነገር ለማድረግ የሚጥሩ ስለምርጫው ምርጫው አካሄድ የሚጠይቁት እንዲያው ጊዜ ለመግዛት ሊሆን ይችላል። ምክንያቱም የዓለም አቀፉ ማህበረሰብ በማዕከላዊ አፍሪቃ ያለው አመለካከት ምርጫው በጥሩ መልክ እየተካሄደ ነው የሚል ነው እና ብዙዎቹ እጩዎች የራሳቸውን ታዛቢዎች ለመላክም ብዙ የተጨነቁ አይመስሉም። ምክንያቱም ራሳቸው ብዙ እንሰራለን ብለው ስላልጠበቁ ነው። Have high expectations of doing very well themselves. I would be surprised. Turnout was quite high and በጣም ተገርም ያለው ለምርጫው ወጥቶ ድምፅ የሰጠው በጣም ብዙ ነበረ። እናም ለሁለቱ ዋና ዋና እጩዎች የተሰጠው ድምፅ ብዙ ድጋፍ እንዳገኙ ነው የሚያሳየው። ሌሎች ከሶስተኛ እስከ አምስተኛ ደረጃ ላይ የሚገኙት ከሁለቱ እጩዎች በጣም ያነሰ ድምፅ ነው ያገኙት። የቀድሞው ጠቅላይ ሚኒስትር ቶዌዶራ እና የቀድሞው የገንዘብ ሚኒስትር ዶጎ ጉሌ እየመሩ ካሉበት ደረጃ ለመድረስ ብዙ ያስፈልጋቸዋል። የምርጫ ውጤት ሙሉ በሙሉ ብነገር ሊያመጣ የሚችለውን የፖለቲካ ውጥረት አስመልክቶ ፖል ማይሌ ለዶይቼ ቬለ ሲናገሩ ብዙም ውጥረት እንደማይጠብቁ ምክንያቱም ላለፉት ሶስት ዓመታት ማዕከላዊ አፍሪቃን ይዞ የነበሩት ችግሮች በቀጥታ ከዋና ፖለቲካ ኃይሎች ጋር ስላልተያያዘ ነው ይላሉ። ለዚህም ነው አሁን በምርጫ ጊዜ የሚፈጠሩት የፖለቲካ ችግሮች ወደ መሳሪያ ግጭት ይወስዳል የሚል እምነት የለኝም ይላሉ። ባለሙያው ባለፈው ሳምንት የተካሄደው ምርጫ ተስፋ እንደተደረገ ሊሆን ባይችልም የሽግግር መንግስት ወይም የምርጫ ኮሚሽን ወይም የዓለም አቀፍ ህብረተሰብ ተስፋ ያደረገበት የመጀመሪያ ምርጫ ዙር ሁለት መሪዎችን እንደሚያወጣ ነው። ሁለቱም እጩዎች መንግስት መስርቶ ለመምራት ጠንካራ ልምዶች አሏቸው፣ ግን መጨረሻ ላይ አንድ እጩ ለፕሬዝዳንትነት እንደሚመረጥ ይጠበቃል። ሰሌካ ተብሎ የሚጠራው የቀድሞ አማጺ ቡድን ማዕከላዊ አፍሪካን ከተቆጣጠረ ማግስት ሰሌካን በመቃወም በተነሱ ክርስቲያን ሚሊሻዎች እና በሙስሊም ታጣቂዎች መካከል በተፈጠረ ግጭት በሺህ የሚቆጠር ሕዝብ ተገለዋል። በሚሊዮን የሚቆጠሩም ተሰደዋል።